ኢቦላን ለመከላከል የሰለጠኑ ባለሙያዎች ከዛሬ ማክሰኞ ነሐሴ 6 2006 ዓ.ም ጀምሮ ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ተመድበው ፍተሻ እያካሄዱ መሆኑ ተገልጧል። በጤና ጥበቃ ሚኒስቴር የሚመራ ግብረ ኃይል ተቋቁሞ ቫይረሱን የመከላከል የማሳወቅና የጥንቃቄ ሥራዎች እየተከናወኑ መሆኑንም አንድ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ባለሥልጣን ሰሎሞን አባተ ጋር ተነጋግረዋል። እነሆ። ጤና ይስጥልኝ አቶ አቤልነህ እንደምናመሹ። ጤና ይስጥልኝ ሰሎሞን፣ ደህና ነው ወይ? እግዚአብሔር ይመስገን። እስቲ አድማጮቻችንን ለማስታወስ ያህል ማንነትና ኃላፊነት ሆን ይንገሩኝ። አቤል የሻነ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ኃላፊ ነኝ። የኢትዮጵያ ህዝብ በአሁኑ ጊዜ ስለ ኢቦላ ምንነት ያውቃል አቶ አቤል? እንግዲህ ሁሉም የኢትዮጵያ ህዝብ ስለ ኢቦላ ቫይረስ ምንነት ያውቃል ብሎ መናገር አይቻልም። ነገር ግን ያው ይሄ በሽታ በምዕራብ አፍሪካ በአሁኑ ጊዜ ተከስቶ እያስከተለ ያለውን ችግር ግምት ውስጥ በማስገባት ያው በተለያዩ መገናኛ መንገዶች መረጃውን የማግኘት እድል ያላቸው ሰዎች ሊያውቁ ይችላሉ። ግን አብዛኛው ማህበረሰብ ይህን ስለዚህ በሽታ ብዙ ያቃል ብሎ መናገር አይቻልም። ለመሆኑ ኢቦላ ምንድን ነው? አቶ አቤል ኢቦላ እንግዲህ በቫይረስ የሚመጣ ዞኖቲክ ዲዚዝ ከሚባሉት አይነቶች አንዱ ነው። ምንድን ነው ምልክቱ? እንዴት ነው የሚተላለፈው ምልክቶቹ በደብሌቾም ሆነ በሲዲሲ እና በተከሰተባቸው ሀገሮችም እንደሚታወቀው ከሆነ ድንገተኛ ትኩሳት ያስከትላል፣ ብርድ ብርድ ይላል፣ የድካም ስሜት፣ ራስ ምታት፣ ቆየት እያለ ሲሄድ ደግሞ በቆዳ ላይ ሽፍታ የማስከተል እንዲህ አይነት ምልክቶች አሉት። ከዛ ደግሞ እየቆየብ ሲሄድ ማስመለስ ወይም ማስታወክ፣ የሆድምም የጉሮሮ እና ሌሎችንም ጠቅማጥንም ሊያስከትል ይችላል። እነዚህ ሁሉ ምልክቶቹ ናቸው እና እነዚህ ከጊዜ ወደ ጊዜ እንትን እያሉ ከሄዱ ደግሞ በሌሎች የሰውነት አካሎቻችን ላይ ለምሳሌ እንደ ጉበት፣ ኩላሊት፣ ሳንባ፣ ክብደት የመቀነስ የመቃዠት የመሳሰሉ ነገሮችን ያሳያል ወይም በእነዚህ ምልክቶቹ ይታወቃል። መጨረሻው ስቴጅ ሲደርስ ደግሞ በተለያዩ የቆዳ አካሎቻችን ላይ ደም የመፍሰስ ነገር በአይናችን ላይ ሊሆን ይችላል በአፍንጫችን በሌሎች በአይነ ምድር መውጫ በሽንት መሽኛም ሊሆን ይችላል። የኢቦላ መከሰቻዎቹ ከወባም ጋር እንደ ፍሉ አይነት ጉንፋን ከሚመስል መከሰቻም ጋር ይመሳሰላል ብለው ይናገራሉ በማህበረሰብ ጤና ይላሉ። ግን አንዳንድ ምልክቶች ለምሳሌ ራስ ምታት የሌሎችን በሽታዎች ምልክት ሊሆን ይችላል። ግን ከዚህ ጋር ተለይተው በተለይ የሚታወቁ ደግሞ ቅድም ካልኳቸው ስሜቶች አንጻር ሲታይ እነዚህ በወባ ወይንም በሌሎች አጣራኪ ተኮትና ተቅማጥ ላይ የሚካሰቱ ወይም የሚታዩ ምልክቶችን ሙሉ አይደለም የሚይዘው፣ ሌሎች ይጨመራሉ። እዚህ ላይ ያሉት ነገሮች ከቀን ወደ ቀን የተለዩ ምልክቶችን እያሳዩ ነው የሚሄዱት። አሁን አጣዳፊ ተቅማጥ ሲሆን የራሱ ምልክቶች ከአንዱ ቀን ወደሚቀጥለው ቀን ሲሸጋገሩ የሚያስከትሉት ምልክት ለየት ይላል። የወባም እንደዚሁ እና አንዳንድ ምልክቶች ተመሳሳይ ቢሆኑ ሁሉም ግን አንድ ናቸው ማለት አይቻልም። እንግዲህ በአሁኑ ጊዜ ኢቦላ ምዕራብ አፍሪካ ውስጥ ይከሰት እንጂ የምዕራብ አፍሪካ ችግር ነው የሚባል አይደለም። ከዚህ በፊት መካከለኛው አፍሪካ ውስጥ ኮንጎ ውስጥ ተከስቶ ብዙ ጉዳት አድርሷል። እንደዚሁም ብዙ ባራቁት እንደነ ዩጋንዳ ባሉ ሀገሮች ምስራቅ አፍሪካ ውስጥ በቅርቡ ባለፈው ዓመት ተከስቶ እንደዚሁ ጉዳት አድርሷል እና የትኛውም ክልል የተጠበቀ አይደለም፣ ከኢቦላ እና በተለይ ደግሞ ኢትዮጵያን በምንመለከትበት ጊዜ ለምዕራብ አፍሪካ ዋነኛ መሸጋገሪያ ነች። የኢትዮጵያ አየር መንገድ ትልቁ አመላላሽ ነው አፍሪካ ውስጥ እና ይህንን ግንዛቤ ውስጥ ያስገባ ዝግጅትና ጥንቃቄ እየተደረገ ነው በአሁኑ ጊዜ። በትክክል በትክክል ያልከው ነው ስጋቱ ልክ አንተን እንደምታነሳው ሀገራችንም ውስጥ መንግስትም በከፍተኛ ደረጃ ይህን ጉዳይ የሚከታተለው፣ እና አሁን ከነዚህ ሀገሮች ጋር ባለን የአየር ትራንስፖርት ግንኙነት የተነሳ በሽታው ወደ እኛም ሀገር እንዳይዛመት ወይም እንዳይከሰት ለማድረግ ቅድመ ጥንቃቄዎቹ ላይ በጥብቅ እየተሰራ ነው የሚገኘው። ይሄ ግንዛቤው አለ። ምክንያቱም ከነዚህ ሀገሮች ጋር ያው እስከበስካሁን እንትናችን ቀታ የአየር በረራ ያለው ያው ከናይጄሪያ ጋር ነው። ዞሮ ዞሮ በአንድም ይሁን በሌላ መንገድ በሽታው ወደ ሀገራችን አይመጣም አይባልም። የሚመጣ ቢሆን ከሰው ወደ ሰው የሚተላለፍ እንደመሆኑ መጠን ምን አይነት ጥንቃቄዎች መደረግ አለባቸው ተብሎ በሁሉም ዘርፍ አስፈላጊው ቅድመ ዝግጅት በሙሉ እየተከናወነ ነው የሚገኘው። እርስዎ እንዳሉት አቶ አቤል ናይጄሪያ፣ አሁን ከነዚህ ከሶስቱ ከጊኒ ከሴራሊዮን እና ከላይቤሪያ ቀጥሎ ትልቁ ስጋት ያለባት ናይጄሪያ ነች። ትናንትና ሌጎስ ከተማ ውስጥ አስረኛውን ሰው ማግኘታቸውን ተናግረው ነበረ። የኢትዮጵያ አየር መንገድ ደግሞ መነሻው እና መድረሻው የናይጄሪያ ጉዞው ሌጎስ ነው። ብዙ መንገደኞቹም በሌጎስ በኩል እያቋረጡ ነው የሚያርፉትና ድንገት አንድ ታማሚ ወይም አንድ መንገደኛ ኢቦላ ይዞ ወደ ቦሌ ዓለም አቀፍ አይሮፕላን ጣቢያ ቢገባ ቢደርስ ምንድን ነው የሚደረገው? አንደኛ ይህንን ማወቅ የሚቻልበት አሰራር አለ ወይ? ሁለተኛ ቢታወቅ ምን ይደረጋል? ሁለት አይነት የቅድመ ጥንቃቄ ስራዎች እየተሰሩ ነው ያሉት። አንዱ ራሱ ሌጎስ አውሮፕላን ማረፊያ ይህን የኢትዮጵያ አየር መንገድ የበለጠ ሊያብራራው የሚችል ነው፣ ግን ያለ መረጃ እዛው ሌጎስ ያለው አየር መንገድ ላይ የኢትዮጵያ መንግስት ከዛ የሚያጓጉዛቸውን መንገደኞች ከመጓጓዛቸው በፊት ይሄንን በሽታ ሊያሳዩ የሚችሉ የቅድመ ምርመራ ስራዎችን ያከናውናል። ያ እየተሰራ ነው። እዛ እዛም አልፎ እዚህ ከመጡ በኋላም ኢትዮጵያ አየር መንገድ ውስጥ እንግዲህ ዛሬ ጀምሮ እራሱ እዛው ኤርፖርት ላይ ሙያተኞች በዚህ የሰለጠኑ ሙያተኞች ይህንን በሽታ እንዴት ምልክቱን ማወቅ እንደሚቻል እና በዚህ የተጠረጠሩ ሰዎች ምን ምን አይነት ምልክቶችን እንደሚያሳዩ ስልጠናውን የወሰዱና እውቀቱ ያላቸው ስለሆነ እዛው አየር መንገድ ላይ ከናይጄሪያ የሚመጣው አየር መንገድ በተለየ ሁኔታ እንዲሰናገድ ይደረግና ሰዎቹ በአግባቡ እነዚህ ሰዎች በባለሙያዎቹ ስክሪን ይደረጋሉ ወይም የማጣራ ስራ ይካሄዳል። ይከታተላሉ። ይህንን የሚያስችል ቅድመ ዝግጅት ተደርጓል። ከዚያ በኋላ አሁን እንዲህ አይነት ሁኔታ ቢገኝ ደግሞ ምን ይደረጋል የሚለው ደግሞ ቀጥሎ ደረጃዎች አሉት። ወደሚቀጥለው እንደነዚህ አይነት ሰዎችን በተለየ ሁኔታ ይዘን የተለየ ቦታ ላይ ያስቀምጠን ክትትል የምናደርግባቸውና ለሰዎቹ ገዛ የምናደርግበት ወደ ሌሎቹ የሚያስተላልፉበትን ሁኔታ ሁሉ እንዳይመቻች የማድረግ ስራ እየተሰራ ነው። የቅድመ ዝግጅት አለ። እሺ፣ እነዚህ የጤና ባለሙያዎች ከዛሬ ጀምሮ ነው እዛ ስራ መስራት የጀመሩት? አዎ፣ ይጀምራሉ። ዛሬ ማለት ዛሬ ማለት ዛሬ ማክሰኞ ማለት ሆነ ነው። ማክሰኞ ነሐሴ ዛሬ በእኛ ነሐሴ ስድስት ነው። ማክሰኞ ነሐሴ ስድስት ጀምሮ ማለት ነው። እና ክትትል እያደረጉ ነው ምርመራ እያደረጉ ነው ማለት ነው። በትክክል እና ሆስፒታሎች የተዘጋጀው አሉ። መቼም እርስዎ ያሉበት መስሪያ ቤት ወይም የሚወክሉት የተለየ ቦታ ማስቀመጫ ወይም ማቆያ ቦታ ተብሎ በባለሙያዎቹ ተለይቶ የተዘጋጀ ቦታ አለ። ሌላው የድንበሮች አካባቢ ነው። አቶ አቤል፣ እንደውም ሰሞኑን በጋምቤላ በኩል ሄፐታይተስ ኢ ብዙ ጉዳት እያደረሰ እንደሆነ በስደተኞቹ መካከል ከሶስት መቶ ከ60 በላይ ስደተኞች ሄፒታይተስ ኢ እንደተገኘባቸው ከሀገሬው ሰውም እዛው ካለው የጋምቤላ ሰውም መካከል ስድስት የሚሆኑት እንደዚሁ ሄፒታይተስ ኢ ቫይረስ ተላልፎባቸው እንደተገኙ የዓለም የጤና ድርጅት፣ የዓለም የስደተኞች ጉዳይ ኮሚሽነርም አስታውቀው ነበረ። ከዚህ በፊትም እንደዚሁ በሶማሊያም በኩል ስደተኞች ባሉባቸው አካባቢዎች የፖሊዮም ችግር እንደዚሁ ተከስቶ እንደነበር እናስታውሳለን። በደቡብና በሶማሊያ አካባቢ አሁንም ቢሆን ተመሳሳይ ሁኔታ እንዳይፈጠር የሚደረግ አይኖችን ከፍቶ የመ ከታተል ስራዎች አሉ። በኢቦላ በኩል ልክ ነው ያልከው ሰለሞን፣ ይሄ ከዚህ በፊትም በተለያዩ ቅድም ባልካቸው የህመም አይነቶችም ላይ ችግሮች ተከስተው ነበረ። ይሄንን ግንዛቤ ውስጥ በማስገባት አሁን ኢንስቲትዩታችንም ሆነ መንግስት እየሰራ ያለው ከውጪ በደረቅ ወደ አካባቢ መግቢያ በሮች ናቸው የሚባሉት ወደ ሰባት የሚደርሱ ቦታ አካባቢዎች አሉ። እነሱ ላይም ተመሳሳይ ስራ ይሄንን ሆነ ሌሎች መሰል በሽታዎች ቢመጡ አስቀድሞ እነዚህ እንዴት መከላከል እንደሚቻል እና ምን እርምጃ መውሰድ እንደሚጠበቅባቸው እዛው ሰራተኞች ተመሳሳይ ስልጠናና ተመሳሳይ ግባቶችን አቅርቦ ይሄን የመከታተል ስራ መስራት እንዲቻል ቅድመ ዝግጅት ተደርገዋል፣ እንጂ ያው ግምቱ አይደለም ችግሩ ታውቆ በእነዚህም ቦታዎች ላይ ከዚህ ኤርፖርቱ ባልተናነሰ መንገድ ክትትልና አስፈላጊውን ቅድመ ዝግጅት አድርጎ በየትኛውም አካባቢ በየትኛውም የመግቢያ በር ቢሆን ወደ ሀገራችን በሽታው እንዳይከሰት አስቀድሞ እንደምታውቀው ይህ በሽታ መድኃኒትም ሆነ ክትባት የሌለው ስለሆነ ትልቁ አዋጭ መንገድ መከላከል ስለሆነ መከላከሉን በሁሉም አቅጣጫዎች ነው ለመስራት እየተዘጋጀ እና እየሰራን ያለ ነው። ኢትዮጵያ በአሁኑ ጊዜ ሰላሳ ሺህ በላይ የጤና ኤክስቴንሽን ሰራተኞችን እንዳሰማራች ነው የሚታወቀው በሙሉ ሀገሪቱ ውስጥና እነዚህ የጤና ኤክስቴንሽን ሰራተኞች ራሳቸው ምን ያህል ያውቃሉ ስለ ኢቦላ? አው አሁን ይሄ እሱ ነው እንግዲህ አሁን በሂደት ደግሞ ቀጥለን ዙሮ ዙሮ በዚህ በመግቢያ በሮች አካባቢ ያሉ የጤና ባለሙያዎች ናቸው ቅድመ ጥንቃቄውን አውቀው ቅድመ ዝግጅት ቢያደርጉ የሚመረጠው እሱ ነው። እሱን ለማድረግ እንግዲህ አስፈላጊውን ዝግጅት እያደረግን ነው። በየክልሉ የሚመለከታቸውን የጤና ባለሙያዎች ደረጃ በደረጃ ስልጠናውን በመስጠት ሁሉም ያለበት ጤና ተቋም እንደነዚህ አይነት ምልክቶች ሲከሰቱ ምን ማድረግ እንዳለበት ሁልጊዜ ዝግጁ ሆኖ መጠበቅ አለበት። ለዛም የሚያስፈልጉ ሁኔታዎችን ስጋት አለባቸው ወደሚባሉ አካባቢዎች በሙሉ ዝግጁ አድርጎ የማስቀመጥ ነገር እየታሰበ ነው እና ይሄ በሂደት ደግሞ ቀጥሎ አሁን በምትለው የጤና ኤክስቴንሽን ባለሙያዎችም ሆነ በሌሎች የጤና ባለሙያዎች በሁሉም የጤና አገልግሎት መስጫ ተቋማት ይሄን ተመሳሳይ ግንዛቤ መፍጠር ስራ ለመስራት በስፋት እየተንቀሳቀስን ነው። ምን እያደረጋችሁ ነው አቶ አቤል? ለዚህ የሚያስፈልጉ ትምህርታዊ በራሪው ወረቀቶችን ሰው የህመሙን መንስኤ እንዲያቅ የኢቦላ በሽታ ምንድን ነው? በሽታው እንዴት ይተላለፋል? ታማሚ ቢገኝ ምን አይነት የሕክምና እርዳታ የሚደረግ የሚደረግለት እንዴት ነው? ከመቼስ ጀምሮ ነው? የበሽታዎቹ ምልክቶች ምን እንደሆኑ፣ በዚህ በሽታ የተጠረጠረ ወይም የተያዘ ሰው ቢኖር ምን ማድረግ እንደሚያስፈልግ፣ እንደገና ደግሞ የኢቦላ በሽታን እንዴት ልንከላከል እንችላለን? በቤት ውስጥስ ቢሆን ልናደርግ የሚገባው ጥንቃቄ ምንድን ነው? እንዲህ እንዲህ አይነት ነገሮች ስለ በሽታው ቅድመ ጥንቃቄን በስፋት ሊያስረዱና ሊያሳውቁ የሚችሉ ጽሁፎችን በብዛት አባት ዘን ለሙያተኞቹ ማድረስና ሙያተኞቹ ደግሞ እንዲሁ በየደረጃው በነሱ ስር ላሉ ሰዎች ተመሳሳይ መረጃ የማስተላለፍና በተለያዩ መገናኛ ብዙኃን ህብረተሰቡ በሁሉም መገናኛ ዘዴዎች እንዲያውቅና ራሱን እንዲጠብቅ ሰፊ የማስተማር ስራ ለመስራት ነው እየተዘጋጀ ነው ያለ ነው። ለመሆኑ በግብረ ኃይል ደረጃ ትንቀሳቀሳለች ኢትዮጵያ? የተቋቋመ ኃይል አለ አለ ይሄ ከየሚመለከታቸው መስሪያ ቤቶችና ከባለ ባለድርሻ አካላት ጋር ከዓለም የጤና ድርጅት ያው አዲስ አበባ ከሚገኘው ከዩኒሴፍ ሌሎችም እንደዚሁ በጤናው ዘርፍ አገልግሎት በመስጠት በመንቀሳቀስ ላይ ካሉ ድርጅቶች ጋር በመሆን ከሌሎችም ጉዳዩ ይመለከታቸዋል፣ በዚህ ቢሳተፉ አስተዋጽኦ ሊያደርጉ ይችላሉ ተብሎ ከሚታሰቡ ሴክተር መስሪያ ቤቶችም ጋር በመሆን ከላይ እስከታች በበላይ ኃላፊዎች የሚመራና በየደረጃው የተዋቀረ አደረጃጀት አለው። ያንን ተከትሎ ነው የሚሄደው። ስራ ክፍፍልም ድርሻም ማን ምን ይሰራል የሚለው ሁሉ በእቅድ ተይዞ ነው እየሰራ ያለው። ብሔራዊው ኃይል በማን ነው የሚመራው? አቶ አቤል በጤና ጥበቃ ሚኒስቴር ነው ዋናው ባለቤቱ። ጤናክ ጉዳይ መቼም ከጤና ጥበቃ ሚኒስቴር በላይ አይሄድማ፣ ከዛ ውጭ አይወጣም። ሚኒስትሩ ራሳቸው ናቸው የሚመሩት ወይስ ሌላ ደልጌት ያሉት? አይ ሚኒስትሩ ሚኒስትሩ ናቸው። ለመሆኑ እርስዎ ምን ይመክራሉ? እንደ ባለሙያ የማህበረሰብ ጤና ኢንስቲትዩትም የህዝብ ግንኙነት ኃላፊ እንደመሆኖ ምን ይመክራሉ? ሰውን በአጋጣሚ ኢቦላ ቢከሰት ወይም ስጋቱ አይሎ ቢመጣ ምን እንዲያደርግ ይመክራሉ? ያው የመከላከል ቅድመ ጥንቃቄዎችን የማድረግ እውቀት እንዲኖረው ነው፣ ሁሉም ሰው ለምሳሌ ዛሬ መረጃዎች በተለያየ መንገድ ለማንኛውም ህብረተሰብ ይደርሳል። በዘመናዊ መገናኛ ዘዴዎች በኢንተርኔት የሚገኛል። የዓለም ጤና ድርጅት በየቀኑ መረጃዎችን ይለቃል፣ ሲዲሲ ይለቃል፣ ሌሎችም እንደዚሁ። ሁሉም አሁን ህመሙ የተከሰተባቸው ሀገሮችን በየጊዜው የሚያወጧቸው መግለጫዎች አሉ። የሚያውቅ የእነዚህን መረጃዎች ጠንቆ የተረዳ ሰው ለሌላው ላልተረዳው ወገኑ በማስተላለፍ ሁሉም በያለበት የዚህ በሽታ ምንነት እውቀትና ግንዛቤ ኖሮት ራሱን ከዚህ በሽታ ለመከላከል የሚያስችል ግንዛቤ እንዲፈጥር ነው ነው። እንደው አንድ ሁለት ብለው የሚነግሩት ነገር ይኖራል። ይህን ቢያደርግ ይህን ቢያደርግ የሚሉት አቶ አቤል በዚህ በሽታ የተጠረጠረ የሚመስልና በዚህ በሽታ ላይ የሚታዩ ምልክቶችን የሚያይ ሰው እንግዲህ አሁን ይህንን ትምህርቱን በስፋት ስትሰጥ ከተገነዘበ በኋላ ማለት ነው። ይሄንን አይነት ምልክቶች ሲያይ በአቅራቢያው ወደሚገኙ ጤና ተቋማት ጉዳዩን ቶሎ የማሳወቅ የመከታተልና እስከ መጨረሻው ምንነቱ ተለይቶ እስከታወቀ ድረስ ሳይዘናጋ ሰው ወደ ጤና ተቋማት ይህንን የማሳወቅና መረጃዎቹን የማድረስ ስራ መስራት አለበት። ምክንያቱም ሌላውን ሰው ረዳን ወይም ሌላውን ሰው ከዚህ ሁኔታ ላይ የጠረጠርነውን ሰው አስቀድመን ወደ ጤና ተቋማት አቀረብን ማለት የእሱ ሊያሰራጭ የሚችለውን ሂደት አቆምን ማለት ነው። ስለዚህ በዚህ መንገድ ሁሉም ሰው እንደ እነዚህ አይነት ምልክቶችን ሲያይ ፈጥኖ ወደ አቅራቢያ ወደሚገኘው ጤና ተቋም ሪፖርት ቢያደረግ፣ የጤና ተቋማት ደግሞ ካላቸው የሙያ እውቀት አንጻር ተነስተው የተጠረጠረውን በሽተኛ የማጣራትና ሂደቱን የመከታተል እርግጠኛ ሆኖ ቢገኝም እንዴት እስከ መጨረሻው መከታተልና መወሰድ ያለባቸውን ደረጃዎችን እውቀቱ ስላላቸው ወደ ሌሎች ሳይተላለፍ ብዙ ሰውም ሳይጎዳ ማቆም ይቻላል ወይም መከላከል ይቻላል ብዬ ነው የማስበው፣ እና ይህንን ሁሉም ሰው እንዲተገብረው ነው በእኔ በኩል ለመምከርም ለማሳሰብ የምፈልገው ኢቦላ አንዳንድ የሚጋጩ የማህበረሰብ ግንኙነቶችን እየፈጠረ ነው፣ አሁንም በሚታይባቸው በምዕራብ አፍሪካ አካባቢዎች። ለምሳሌ የምልክቱ ተመሳሳይነት በማንኛውም ሌላ ህመም ቢሆን አንድ ሰው ቢጎዳ የማግለል ያለመቅረብ እና እርዳታ ቶሎ እንዳያገኝ የማድረግ ችግር አለ በአንድ በኩል በኢቦላም በራሱ ቢሆን ፈጥኖ ያ ሰው የሚፈለገውን እንክብካቤ እንዳያገኝ ማድረግ ነገር አለ። እንደዚህ አይነት ብዙ ንግግር በሚደረግበት ጊዜ በኢቦላ ዙሪያ እንዲህ አይነቱ ሁኔታ ሁለቱንም አጣጥሞ መሄድ እንዲችል ሰው፣ ህብረተሰቡ ራሱንም ከመጠበቅ የታመሙ ሰዎች ደግሞ የሚገባቸውን ድጋፍ ፈጥነው እንዲያገኙ ከማድረግ ጋር የተያያዘ ግንዛቤ እንዲጨብጥ ሰው የሚደረግ ጥረት አለ በዚህ በእናንተ በምትሰጡት ትምህርት ውስጥ ይሄ ነው እንግዲህ አሁን አንዱ ትምህርቱ ሲሰጥ ዋናው በዚህ አይነት የሚጠረጠር ሰው ቢኖር በምን አይነት መንገድ እንደምንረዳውና ምን መደረግ እንዳለበት አንድ ሰው በዚህ የተጠረንጠረን ሰው ለመርዳት ሲያስብ ምን ቅድመ ዝግጅት ማድረግ እንዳለበት በራሪ ጽሑፎች ላይ አለ። ራሱንም ጠብቆ የተጠረጠረውንም ሰው ከመርዳት አንጻር መወሰድ ያለባቸው ጥንቃቄዎች አሉ። እሱን አድርጎ ሙያው ግዴታን መወጣት ከተቻለ እኔ በምን የሚጠረጠር የታመመን ሰው ከመርዳት የሚያግድ ወይም ደግሞ የሚከለክል ነገር የለም። አንዱ ችግር እንግዲህ የግንዛቤ ጥረት ነው። ያው የሙያው ባለቤት ያልሆነ ሰው ከወዲሁ ምልክቶቹን፣ ሌሎችንም ነገሮች ሲሰማ የመሸሽና የመፍራት ሁኔታ ሊከሰት ይችላል። ግን ሙያተኞቹ በሽታው በምን መንገድ ነው የሚተላለፈው መተላለፊያ መንገዶቹን ካወቁና እነዚህ የሚተላለፉባቸውን መንገዶች ጥንቃቄ አድርገው ሰውን መርዳት እስከቻሉ ድረስ በዚህ ተጠቂ እንደማይሆኑ ግንዛቤ ኑሯቸው ማንኛውን በዚህ የተጠረጠረ ሰው ሆነ በሌላ በሽታ ያለውን ሰው ለመርዳት የሚያግዳቸው ነገር የለም። ይሄ የሚከሰተው ምንድን ነው? በቂ ግንዛቤ ካለመያዝ ነው፣ ወይም ስለ በሽታው መተላለፊያ መንገዶች አውቆ ማድረግ የሚገባ ጥንቃቄ በሚገባ ካለመገንዘብ እና ካለመረዳት ካልሆነ በስተቀር ይህንን ከታወቀ እነሱም ሳይጎዱ ሌላውንም የታመመ ሰው ለመርዳት አግባብ ያለው አሰራር እና የዚህ መከላከያ መንገዶች የተቀመጡ ስለሆነ በዛ መልክ መርዳት ይችላሉ ብዬ ነው የማስበው ነው አንድ ደግሞ ሌላ ችግር አለ ሰው በሚሞትበት ጊዜ በሀዘን መሰባሰብ አለ ሌላኛው ደግሞ አስከሬኑን የሚያጥቡትን የሚገንዙትን በቅርብ ያሉ ሰዎች ናቸው መድማት በሚኖርበት ጊዜ ቅድም እንደተባለው ፈሳሾች ከሰው ውስጥ ይወጣሉ እንደ ተቅማጥም እንደ ትውከትም አይነት ነገሮች ይወጣሉ እና እነዚህ ለቫይረሱ በጣም የሚያጋልጡ ናቸው እንደውም ሰው በኢቦላ የተያዘ ሰው ልክ በሚሞትበት ጊዜ ነው በጣም የቫይረሱ ቁጥር የሚበዛው እና ለመተላለፍ ምቹ ሁኔታን የሚፈጥረው ተብሎ ነው የሚነገረው። እንደዚህ አይነት ባህላዊ የሆኑ ለኢቦላ መተላለፍ ምቹ ሁኔታዎችን የሚፈጥሩ ነገሮች ጥንቃቄ እንዲደረግባቸው ግምት ውስጥ ይገባሉ፣ ሰውን ለማስተማር አዎ፣ ይገባሉ ይገባሉ። አሁን የምልህ በእኛም ሀገር ሆነ በሌሎቹ አካባቢዎች ያለው ተጨባጭ ሁኔታ የሚያሳየው ይሄ አሁን የምትለውን ነው እና ከሌሎቹ ያየነውን ነገር እኛም መልሰን መድገም ስለሌለብን ጉዳዩ ከተከሰተባቸው ሀገሮች ለበሽታው መባባስ ምክንያት ናቸው የሚባሉት አሁን የምትላቸው ነገሮች ናቸው እንደነዚህ አይነት ነገሮችን እኛ ጋ ቢከሰት እንዴት ነው እነዚህን አስቀርተን የበሽታውን ስርጭት ልንገደብ ና ብዙ ሰው ላይ ጉዳት ሳያደርስ መቆጣጠር የምንችለው የሚባለው ከእኛም ሀገር ማህበራዊ እና ባህላዊ ማንነታችን ተነስተን መደረግ የሚችሉ የጥንቃቄ እንትኖችን አብረን ከኛ ጋር በሚሄድ መልኩ አጣጥመን ነው ለማስተማር እየሞከረ ነው ያለነው እንጂ፣ ይሄ ያው ግንዛቤው አለ። የእኛም ሀገር ባህል ያው እንደምታውቀው ነው። ከንደነዚህ አይነት ነገሮች ጋር ቤተሰብ ያው ንክኪ ይኖረዋል። ግን ይሄንን ሁኔታ አስቀድመህ በዚህ መነካካት ሊመጣ የሚችለውን ችግር ካስረዳህና ሰው እንዲገነዘበው ካደረግ ለጥንቃቄው፣ አይ እርግጠኛ ነኝ ያው ማንም ሰው ይቀበላል ብዬ ነው ማስበው እያወቀ ባለማወቅ ነው ብሎ ራሱን ወደ ሞት የሚያስገባ ሰው የለም። ብዙ ጊዜ ሰው የሚጎዳው ከግንዛቤ እጥረት ነው። እና ግንዛቤው ይሄን በማድረጋችን ምን ይከሰታል? እንደነዚህ ሁኔታዎች በመፈጠራቸው የበሽታው መስፋፋት ተከትሎ የሌሎችንም ሰዎች ሞት የሚያስከትል መሆኑን አስቀድመን በሰው ዘንድ ግንዛቤ ከፈጠርን ይሄ እንዳይመጣ ማድረግ ያለበትን ነገር ደግሞ ካስተማርኸው እና ለዚህ የሚረዱ የመከላከያ ቁሳቁሶች ምን እንደሆኑ ግንዛቤ ከፈጠርህ ሰው ያንን ተጠቅሞ ራሱን ይከላከላል ብዬ አስባለሁ። አቶ አቤል የሻነህ የኢትዮጵያ ማህበረሰብ ጤና ኢንስቲትዩት የህዝብ ግንኙነት ኃላፊ፣ ለጊዜውና ለማብራሪያው በጣም አመሰግናለሁ። እኔም አመሰግናለሁ ሰለሞን ጊዜ ደህና